በደቡብ ክልል የሸካ፣ የካፋ፣ የዳውሮ፣ የቤን ሸኮ የምዕራብ ኦሞ ዞኖችና የኮንታ ልዩ ወረዳ በክልል መደራጀት ጥያቄ ውሳኔ ህዝብ ከሀገር አቀፍና ክልላዊ ምርጫ ጋር በአንድ ቀን እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ መወሰኑን ተከትሎ ህዝበ ውሳኔውን ለማካሄድ ዝግጅት እየተደረገ መሆኑን የውሳኔ ህዝብ ስራ አስፈጻሚ ኮሚቴ ምክትል ሰብሳቢ አቶ ጸጋዬ ማሞ ተናግሯል። አቶ ጸጋዬ ሂደቱ በተፈለገው ልክ እየተፈጸመ ስለ መሆኑም ተናግሯል። ረቂቅ ህገ መንግስት ተዘጋጅቷል፤ ነው ያሉትም ይሄ መልሶ በሌላ የማ ከፍተኛ ህገ መንግስትና የፌዴራሊዝም እውቀት ባላቸው ሰዎች መልሰው ይታያል። ያ ከታየ በኋላ ደግሞ ወደ ዝርዝር የህዝቡ ውይይት ይገባል። በእኛ እምነት የህገ መንግስቱ ባለቤት ህዝቡ እንዲሆን ከተፈለገ በህገ መንግስቱ ላይ ስፋት ያለው ውይይት መካሄድ አለበት እንጂ ዝም ብሎ የተወሰኑ የፖለቲካ ልቶች ተሰብስበው ይሄ ነው የአንተ ህገ መንግስት ብሎ ለህዝቡ የሚሰጡበትን አሰራር የሚተካ ሞዴል የሚሆን ህገ መንግስት ለማዘጋጀት አሳታፊ፣ ህዝቡ በሂደቱ የሚሳተፍበት የማይፈልገውን ደግሞ ከህገ መንግስቱ የሚያወጣበት መሰረታዊን የሀገሪቱን ህገ መንግስት የማይ ጻረሩ ነው፣ ግን በተነጻጻሪ ሰፋ ያለ ዲሞክራሲ እና የዜጎችን ተሳትፎ እኩል መልማት እድገት የህዝብን ሰላምና ጸጥታ ማረጋጋትን ታሳቢ ያደረገ ህገ መንግስት እንዲሆን እየተሰራ ነው ያለው። የክልሉን ውሳኔ ህዝብ በተመለከተ በመሰረታዊ ጉዳዮች ከህዝብ ጋር ለመወያየትና በተዘጋጀው ረቅቅ ህገ መንግስት ላይ ለመምከር ዝግጅት መደረጉን አስረድተዋል። የክልሉ አርማ ምን ይሆን፣ ባንዲራ ውስጥ ምን ይምሰል፣ ምን አይነት ስርዓት ነው ልንከተል የሚገባው በሚለው ላይ የመንግስት የስልጣን ክፍፍል ምን መልክ ይኖረው፣ ይህን የውይይት አጀንዳዎችን በመለየት ወደ ህዝቡ ወርዶ ህዝቡ እንዲዋይ የማድረግ ዝግጅት ስራዎችን ነው ደረግን ያለ ነው። ውሳኔ ህዝብ ተካሂዶ ክልሉ የሚመሰረት ከሆነ የክልሉ ማዕከል የት ይሆናል የሚለው ጉዳይ አጨቃጫቂ መሆኑን የገለጹት አስጨጋይም ክልል ከተመሰረተ በኋላ አንድ ማዕከል ብቻ እንደማይኖርም ተናግሯል። ክልሉ መፈጠር አለበት። ክልሉ ከተፈጠረ በኋላ ነጻና ገለልተኛ አካል አጥንቶ በየሚቋቋመው መንግስት ክራቴሪያ አስቀምጦለት በዛ ክራቴሪያ መሰረት የክልል ማዕከላትን እንፈጥራለን ነው። ማዕከል ብቻ ሳ ማዕከላትን እንፈጥራለን ነው። አንደኛው። ሁለተኛው ፕሪንሲፕል ደግሞ የክልል ማዕከል በመሆን ከሌላው በተለየ መንገድ የማደግ ፖሊሲ አንከተልም ነው። ሁሉም ክልል ውስጥ ያሉ ከተሞች ተፈጥሮ የሰጣቻቸው ጸጋና እድሎችን ተጠቅሞ ፍትሐዊ በሆነ ሁኔታ ሁሉም እንዲያድጉ መንግስት መስራት አለበት። አንዱ ከነበረው የደቡብ ክልል ልምድ ተነስቶ አንድ ከተማ ከሌሎቹ ከተማ በተለየ የክልል የኢንቨስትመንትና የሁሉም ነገር ማዕከል ሆኖ የሚያድግበት አሰራር በፍጹም በአዲሱ በኛ ክልል ይደገማል ብለን አናስበም። የውሳኔ ህዝብ ስራ አስፈጻሚ ኮሚቴና የፕሮጀክት ጽህፈት ቤት እስካሁን የአከናወኗቸውን የስራ አፈጻጸም በጋራ በሐዋሳ ከተማ መገምገማቸውንም አቶ ጸጋዬ ለቪኦኤ ተናግሯል ሁለት ያ ደግሞ ከዚህ ጀምሮ በቀጣይ ወራት የሚሰሩትን ስራዎች አቅጣጫ ማስቀመጥ ነው በተለይም ደግሞ የህዝብ ውይይት የሚካሄድበትን ሰነድ ተነጋግሮ የጋራ ማድረግ ነው የክልሉ ምስረታ ይሁን ከሆነ በኋላም የክልሉ ህዝቦች ያገኛሉ ያሉትንም ጥቅም አብራርተዋል አቶ ጸጋዬም በእድገትም ደረጃ በምንወስድበት ጊዜ ይህን የሚያክል ሰፊ ክልል ሆኖ ደቡብ ክልል በመሆን ሁሉም አካባቢ ማግኘት የሚገባውን ያህል ማክሲመሙም በነፊት አግኝቷል የሚል ነገር የለኝም። በተለይም በደቡብ ምዕራብ አካባቢ የነበሩ ቦታዎች ከፍታ ልማት ተጠቃሚነት አንጻር ብዙ ህብረተሰቡ የሚያነሳው ችግር አለ። ይሄ ችግር ለዚህ ጥያቄ ገፊ ምክንያት ተደርጎ ሊወሰድ ይችላል። ዛሬም ድረስ ከሀዋሳ ቀጥታ ተነስቶ ቦንጋ ሚዛን ምናን የምንገባበት መንገድ የለን። በታሰበው ፍጥነት አንድ የኢኮኖሚና የፖለቲካ ማህበረሰብ መፍጠር አልች፣ የገበያ ትስስር መፍጠር አልችም። በክልል መደራጀት በራሱ ግብ አለመሆንንም ሳይናገሩ አላለፉም። ዋናው እኮ አሁን እዚህ ሀገር ውስጥ ክልል መሆንን ከፌዴራል መንግስት ጋር ተፎካካሪና ሌላ ኮምፒተንት አካል የመፍጠር ያህል ስለሚታሰብ ነው ችግሩ። ክልሎች ፌዴራል መንግስት ውስጥ ያሉ የየራሳቸው ፓርቲዎች ናቸው ብለን ከወሰድን፣ በአንድ ወቅት የፈጠርከው የክልል ቁጥር እየጨመርክ ሜድ ጉዳት የለ። ሁል ጊዜ አንድ ክልል ሆኖ ለዘላለም መኖር አለባቸው የሚል ሁለተኛ፣ እንደ የብሔረሰቡ ቁጥር ደግሞ ስፍር ቁጥር የሌለው ክልልም ይኖር ብለን አናስብም። እነዚህ አምስት ዞኖችና አንድ ልዩ ወረዳ በአንድ ክልል ስር ለመደራጀት አነሳስቷቸዋል ያሏቸውንም መሠረታዊ ጉዳዮች ዘርዝረዋል። ዋናውና ትልቁ ሊባል የሚችለው ርቀቱ ነው አንዱ። ግን ርቀቱ ብቻ አይደለም። ተመሳሳይ የሆነ ልማት ጥያቄ ያላቸው አካባቢዎች ናቸው። የመሬቱ አቀማመጥ ሞሮሎስ ተመሳሳይ ነው። ብዙ የመሰረተ ልማት ጥያቄያቸው ይመሳሰላል። በብዙ ነገራቸው ስለሚመሳሰል፣ ያላቸው የተፈጥሮ ጸጋ ደግሞ በጣም ሰፊ ነው። ተለይቶ በደንብ ታቀዶ ቢሰራበት ለኢትዮጵያ ትልቅ ሪሶርስና ሀብት ያለው አካባቢ ሆኖ ሲያበቃ ግን መሰረተ ልማትና በቂ የሰው ሀይል ልማት ላይ ባለመስራታችን ምክንያት እድለኛና ከሌሎች ቀድሞ ማደግ የሚገባ አካባቢ ነው ሳያቀር ግን አሁንም በኋላ ቀርና እንትና ድህነት ይጠራል። በሌላ በኩል ሰፊ ኦፖርቹኒቲ ያለው የምግብ ዋስትና ችግር የሌለበት አካባቢ ነው። ይሄ አካባቢ ትንሽ መሰረተ ልማቱን ብታጠናክርለት፣ የቱሪስት መሰረተ ልማቶችን ብታስፋፋለት ና መንግስት ትንሽ ና የሞተርነቱን ስራ ቢሰራ ህዝቡ ቢንቀሳቀስ ለሀገራችን ትልቅ ፖቴንሻል በጣም ሰፋፊ መሬት ያለው ኢትዮጵያን ሊቀልብ የሚችሉ የእርሻ ስራዎች ሊሰሩ የሚችሉበት በተጨማሪ በከፍተኛ ኤክስፖርት ምርቶች የሚታወቅ ነው። የእነዚህ የጋራ የሆነ ከዳውሮ ጀምሮ እስከ ሸካ ያለው አካባቢ ያለው የተፈጥሮ ጸጋ ራሱ አንድ ያደርጓል፣ የሚያመሳስለው ነው። የተለያየ ማንነት፣ ባህልና ቋንቋ ያላቸው እነዚህ ዞኖች በአንድ ክልል ለመደራጀት መወሰናቸው ለሌሎች አካባቢዎችም የፌዴራሊዝም ትግበራ ተሞክሮ ይሆናል ነው የተባለው። ጥያቄው ግን በየትኛው የህግ ማዕቀፍ የሚል ነው። አቶ ጸጋዬ ማብራሪያ ሰጥተዋል። ምክንያታዊ የሆነ ክላስተር ተፈጥሮ ሰብሰብ ሰብሰብ ብሎ መደራጀት የምትችሉበት ሁኔታ ካለ ተወያዩ ተብሎ መንግሥት ያቀረበው የውሳኔ ሀሳብ ይዞ ነው ወደ ህዝቡ የተቄደው። ህዝቡም ቢሆን መጀመሪያ ስርአቱ ይህን ስለማይፈቅድ ነው ምክንያቱም የደቡብ ክልልም ሆነ የአገሪቱ ህገ መንግስት ክልል ሆኖ ለመውጣት የብሄር ብሔረሰቡ ህዝብ በሁለት ሶስተኛ ድምፅ በምክር ቤት ሲያጸድቅ ነው የሚለው። ምክር ቤቶች አሁን ያሉት በየዞኑ ነው። የከፋና የቤንች ማጂ ወይም የሸካ ወይም የደቡብ ምዕራብ እንደዚህ ተሰብስበው በጋራ ያጸድቁበት እድል አልነበር። አሁን ግን ምንለን እድሉን እንፍጠር ብለን ፕላስ ነው የሄድ ነው ምክንያቱም በየዞኑ ያለው ምክር ቤት ክልል ጠየቀና አይ ሰብሰብ በሉ ሲባል እንደገና በየዞኑ ያለው ምክር ቤት ተነጋግሮ ለምን በጋራ የምናይበት መንገድ አንልም ብለው የመንግስት አቅጣጫ አቅጣጫና ድጋፍም የነበረበት ስለሆነ ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ አዋሳም